ጥያቄ 19 ትህትና ምን ማለት ነው? መልስ ትህትና ማለት የሰው ልጅ ራሱን ከሌሎች የተሻለ አድርጎ ላያይ፣ ሰውንም ላይንቅና እውነታንም ላይገፈትር ሊቀበል ነው። የላቀው አላህ እንዲህ ብሏል። ወዒባዱ ራህማን አለዚነ የምሹነ ዐላ ልአርድ ሀውና يا الرحمن بروج ان الزيابة مدر لي بزقتا يميهدوت ناتشو سورة الفرقان سلساسوست مالتم تهوت هنو بزقتا ميهدو مالتنو يا الله ملئك يا صلى الله عليه وسلم أندي بلوال ما راسون مراس لا الله بلو زق الله كف جوال مسلم زق በሌላም ሐዲፍ የአላህ ሰላትና ሰላም በእርሳቸው ላይ ይስፈንና እንዲህ ብለዋል ማንም ሰው ሌላው ላይ ድንበር እስከማይተላለፍና አንዱ በሌላው ላይም እስከማይመጻደቅ ድረስ እርስ በርሳችሁ ትሑት ዘንድ ተሆኑ ዘንድ አላህ ወደ እኔ ወሕይ አውርዶልኛል። ሙስሊም ዘግበውታል።